ሳይንስና ሕብረተሰብ። የ24 ዓመቱ ሰለሞን አይዳኝ ብርቱ ተማሪ ነው። አራት ዓመት የፈጀ የኢንፎርሜሽን ቴክኖሎጂ ትምህርቱን አጠናቆ ባለፈው ዓመት ሲመረቅ በማዕረግ ነበር። የትምህርት ውጤቱን ያየ አንድ የህንድ የጨርቃጨርቅ ፋብሪካ በተመረቀበት ሙያ ሲቀጥረው አፍታም አልወሰደበት። በአንጻራዊነት ጥሩ ክፍያ በሚያገኝበት ሥራው ላይ ግን አስር ወር እንኳ አልቆየም። የቀድሞ ትምህርት ቤቱ የኮምቦልቻ ቴክኖሎጂ ኢንስቲትዩት ከአሜሪካው ግዙፍ ኩባንያ ማይክሮሶፍት ጋር በመሆን አንድ ተቋም አቋቁሞ ለተማሪዎች ጥሪ ሲያደርግ ለማመልከት አላቅማማም። ሰለሞን ይናገራል። ይሄንን አጋጣሚ ለኔ በጣም የተለየ ነው አድርጌ የማስበው፣ ምክንያቱም ማናችንም ማይክሮሶፍት የሚባል ካምፓኒ ያለበት ቦታ ሰርቲፋይድ መሆን የማንፈልግ የለንም እዚህ ኢንዱስትሪ ላይ የተማርን ሰዎች ማለት ነው። እና ለእኔ በጣም ምቹ ነበሩ፣ ብሪፍ ተደርገው የተቀመጡት መጀመሪያ ለመመልመል የወጡት እንትኖች እና በዛ ምክንያት ነው ስራዬን ልተው የቻልኩት። ሰለሞንን እንደገና ወደ ትምህርት ቤት እንዲመለስ ካማለለው መመልመያ መስፈርት ውስጥ የመጀመሪያውን በቀጥታ ያሟላል። የማይክሮሶፍት የመተግበሪያ ማምረቻ አፕ ፋክትሪ የሚል ስያሜ በተሰጠው በዚህ ተቋም ለመማር እንዲያመለክቱ የተጋበዙት ባለፉት ሶስት ዓመታት ከወሎ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ እና ተዛማጅ ዘርፎች የተመረቁ ተማሪዎች ናቸው። ተመራጭ ተማሪዎች በሙያው በተካኑ ባለሙያዎች ቅርብ ክትትል እየታገዙ ስድስት ወር የሚፈጅ ስልጠና ይወስዳሉ። የኮምቦልቻ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር አህመዲን ሙሐመድ ተማሪዎቹ በተቋሙ ስለሚያገኙት ስልጠና ምንነት ያስረዳሉ። ማይክሮሶፍት አፕ ፋክተሪ አካዳሚ ምን ላይ ነው? አፕሊኬሽን ዲቨሎፕመንት ላይ ነው የሚያተኩረው። የተለያዩ አገልግሎት የሚውሉ አፕሊኬሽኖችን እንዲያለሙ ነው የሚፈለገው። ስለዚህ እነዚህ ደግሞ አፕሊኬሽኖች በሁሉም ዘርፍ ውስጥ አሉ። በአሁኑ ሰዓት ከዩኒቨርሲቲ ተመርቀው የሚወጡ የአይቲ ባለሙያዎች እና ኢንዱስትሪ የሚፈልገው ላይ ክፍተት አለ፣ ጋፕ አለ ይባላል። ስለዚህ ይህን ጋፕ ለመሙላት የዚህ አይነት አካዳሚ ከፍቶ ማሰልጠን አስፈላጊ ነው፣ በአጭር ጊዜ ማለት ነው። ዶክተር አህመድ ዲን መሬት ላይ የሚወርድ የሚሉትን ሶፍትዌር እና አፕሊኬሽን በቀላሉ ለመረዳት ለዚህ ዙር ስልጠና የተመረጠውን የጤና ዘርፍ መመልከት ይበቃል። በኢትዮጵያ በጤናው ዘርፍ የኢንፎርሜሽን ቴክኖሎጂ መፍትሄዎችን ተግባራዊ ለማድረግ የባለሙያዎች ከፍተኛ ጥረት እንዳለ ቀደምት ሙከራዎች ይጠቁማሉ። መቀመጫውን በአሜሪካ ኒው ኦርሊያንስ ያደረገው ቱሌን ዩኒቨርሲቲ እንዲህ አይነት ችግር ከገጠማቸው ተቋማት አንዱ ነው። ለኮምቦልቻው ተቋም መጠንሰስ ምክንያት የሆነውም ቱሌን ዩኒቨርሲቲ በወሎ አቻው ቴክኖሎጂን ከጤና ጋር ለማስተሳሰር ሲሞክር ያጋጠመው እንቅፋት ነው። በዩኒቨርስቲው ተባባሪ ፕሮፌሰር የሆኑትና የኢትዮጵያ ፕሮጀክት ኃላፊ ዶክተር ውለት አለማ ስለ አጀማመሩ ይህንን ይላሉ። እኛ ከአርባ ዓመት በላይ በትምህርት ጤና ላይ ከኢትዮጵያ ዩኒቨርስቲዎች ጋራ ጎንደር ጅማ፣ መቀሌ ሰርተናልም እየሰራን ነው። ግን ላለፈው አስር ዓመት ከጤና ጥበቃ ጋራ እና እንደዚሁም ከሀያ አራት ኮሌጆች ጋራ ጤናንና አይቲን የሚችሉ ወጣቶችን በዲፍረንት ፊልድ እያስተማረን ነው። ግን አንዱ ትልቁ ችግር ያስቸገረን ምንድን ነው? በኮምፒውተር ግራጁዌት አድርገው ከየዩኒቨርሲቲዎቹ የሚወጡት ልጆች ኤክስፒሪየንስ የላቸውም የጤናን ሶፍትዌር ለመስራት እና ከወሎ ጋራ በሜዲካል ኤዱኬሽንም በጣም ብዙ እንሰራለን እና ከማይክሮሶፍት ጋራም በጣም ስለም ስንሰራ እነሱ አብረው መጥተው ከኛ ጋራ ከኮምቦልቻ ኢንስቲትዩት ቴክኖሎጂ ጋር ተነጋገርን። ያለውን የኮምቦልቻን ፍላጎት አዩ። ፕላስ እነሱ ኮምቦልቻ ልጆች ያወጣሉ ማለት በባችለር በሶፍትዌር ያወጣሉ። እና ማይክሮሶፍት ከኛ ጋራ ደግሞ በብዙ ነገር ላይ በዚህ በሶፍትዌርም በሃርድዌር ላይም ስለሚሰራ ከኮምቦልቻ ጋራ የእነሱንም ተማሪዎች ይዘን ለምን ወደ አንድ ሌቨል አናወጣቸውም? ወደ ልጆቹን ማለት ነው። ፕላስ ወጣቶቹ ከኮሌጅ ሲወጡ ጥሩ ተምረው ይወጣሉ። ግን ሴክተሩን Ora ስለዚህ ሴክተሩን ብቻ ሳይሆን ደግሞ አዳዲስ የሆኑ ቴክኖሎጂዎችን የፕሮግራሚንግ ቴክኖሎጂዎችን ስለማያውቁ ማርኬተብል እንዲሆኑ ለምን አንጀምርም ብለን ማይክሮሶፍት አግሬ ያደረገ ብዙ አመት አብረናቸው ስለምንሰራ ኮምቦልቻ ትምህርት ቤቱ ልጆቹን ፕሮዲስ እያደረገ ስለሆነ አንድ ነገር እንደ ኢንተርንሽፕ ሆኖ ቢጀመር አሁን በሄልስ ይሆናል። ወደፊት ደግሞ ማርኬቱ እየታየ አግሪካልቸር፣ ምንም ምንም ነገር ላይ ልጆቹ ሴክተሮቹን እያወቁ ፕሮግራመር ሲሆኑ የበለጠ ለሀገሪቷ ጥቅም ያሉ የሚሆኑ ልጆች እንዲወጡ ነው። የማይክሮሶፍት እንዲህ አይነት ተቋም በኢትዮጵያ የመጀመሪያው በአፍሪካ ደግሞ ዘጠነኛው ነው። ኩባንያው ማይክሮሶፍት ፎር አፍሪካ በተሰኘው እቅዱ ከአራት ዓመት ወዲህ አፍሪካ ውስጥ በከፈታቸው ተቋማት 300 የሶፍትዌር ሰሪዎችን አስመርቋል። በኢትዮጵያም ሰለሞንን ጨምሮ 25 ወጣቶች ስልጠናቸውን ከሶስት ሳምንት በፊት ጀምረዋል። ስልጠናውን እንደ ጠበቅኩት ነው ያገኘሁት ይላል ሰለሞን። ትምህርቱን እየሰጡን ያሉት የማይክሮሶፍት ኤክስፐርቶች ናቸው። በፕሮግራሚንግ የተሻለ ደረጃ የደረሱ ናቸው። ብዙ ማናቃቸውን ነገሮች አሁን ኢመርጂንግ ቴክኖሎጂ የሚባሉት አዳዲሶች ላይ አዙር፣ ኤ ኤስ ፒ ዶት ኔት፣ አሁን አዲስ ዌብሳይት ዴቨሎፕመንት እየተሰራበት ያለን አሁን ይሄ ሪስፖንሲቭ ፔጅ የመስራት አይነት ነገር ከአዙር ጋር እንዴት አንድ ላይ አድርገን መስራት እንዳለብን ነው። ከትምህርቱ አንግን እንዳለ የጠበቅነውን ነገር ነው እያገኘን ያለ ነው። ሰልጣኞቹ ትምህርቶቹን የሚከታተሉት በኢንተርኔት ነው። ለየግሎቻቸው በተሰጧቸው ልዩ ማለፊያዎች ተጠቅመው ወደ ማይክሮሶፍት ድረ ገጾች በመግባት የመማሪያ ቪዲዮዎችንና ሰነዶችን ወደ ኮምፒውተሮቻቸው ይገለብጣሉ። በየጊዜው የሚያዳብሯቸውን ስራዎች በጋራ የሚያስቀምጡበት ሰርቨርም ተዘጋጅቶላቸዋል። በየቀኑ በርካታ ሰዓታትን የኢንተርኔት ግንኙነት ባላቸው ኮምፒውተሮች ማሳለፍ ለሚገባቸው ለነ ሰለሞን በቅጡ የተደራጀ ቤተ ሙከራ ግድ ይላል። ይህ ተሟልቶላቸው እንደው ሰለሞንን ጠይቄው ነበር። በጣም የተደራጀ ላብ ነው። ሀያ አምስታችንም በቋሚነት እየራሳችን መቀመጫ አለን እየራሳችን ዲስክቶፖች አሉን። ወደ ዶርምም ሲሄዱ መስራት ለሚፈልጉ ደግሞ ከቱሊን ዩኒቨርሲቲ የተገኙ ላፕቶፖችም አሉ። እነሱንም የሚጠቀሙ ልጆች አሉ። ላፕቶፕ የሌላቸው እነሱ ወጥቶላቸው እነሱም ይጠቀማሉ። ፕላስ ማንበቢያ የሚሆኑ ኖትቡኮች አሉን፣ ለማንበቢያ ብቻ የምንገለገልባቸው። የኢንተርኔት ኮኔክሽንም ከግቢው በተለየ ሁኔታ ሌላ አይነት ኔትወርክ ማለት ነው፣ ተዘርግቶ እንደ አዲስ ኔትወርክ ነው፣ ለሀያ አምስታችን ብቻ ዴዲኬትድ የሆነልን ለይዝን። መብራት እንኳን አይጠፋም እነ ሰለሞን መብራት ቢቋረጥ በራሱ ጊዜ በሚነሳ ጄኔሬተር ችግሩን ይፈቱታል። በቅርብ ጊዜ ደጋግሞ እንደታየው ግን የኢንተርኔት ግንኙነት በሰበብ አስባቡ ከናካቴው ይዘጋል። እንዲህ አይነት የኢንተርኔት መቆራረጥ በስልጠናው ላይ አሉታዊ ተጽዕኖ ይኖረዋል። ሰለሞንም ይህን ይጋራል። ቪዲዮ ኮንፈረንስ ሩሞችም አሉን ከውጭ የሚያስተምሩ ሲኖሩ ኦንላይን እነሱንም የምንማሩባቸው አሪፍ አዳራሽ ከካሜራ ጋር፣ ሙሉ ካሜራ ኮንፊግሬሽን ያለበት እሱም ይስቶለናል። ሁሉን ነገር ተሟልቷል። ምናልባት ከቴሌ መቆራረጥ ካልገጠመ በስተቀር ኔትወርኩ እዚህ እኛ ጋር እስኪገባ ድረስ ያለውን ነገር የተሻለ የክላስ ኤንቫይሮንመንት ሊፈጥሩልን ሞክረዋል። ምናልባትም ይሄ ሞዴል መሆን የሚችል ላብ ላይ ነው ያለ ነው። ማይክሮሶፍትን የመሰለ አለም አቀፍ ተቀባይነት ያለው ኩባንያ ኢትዮጵያ ውስጥ ተቋም መክፈቱ ጥቅሙ ምንድን ነው? ሶፍትዌር ሰሪዎችን የሚደግፈው አይስ አዲስ የተሰኘው ድርጅት ስራ አስኪያጅ እና መስራች ማርቆስ ለማ አጭር መልስ አለው። ኢትዮጵያ ውስጥ ለምሳሌ ያለውን ዩኒቨርሲቲዎች ታይታቸው ከሆነ በተለይ የግል ዩኒቨርሲቲዎችን ጨምሮ መጀመሪያ ላይ ገና አዲስ ዲፓርትመንት ሲከፈት ብዙ ጊዜ ኮምፒተር ሳይንስ ዲፓርትመንት ነው የሚከፈተው። ምክንያቱም ብዙ ጊዜ ኮምፒተር ሳይንስ ለማስተማር ቀላል ከሚባሉ ሳይንሶች ውስጥ አንደኛው ስለሆነ ማለት ነው፣ ከሪሶርስ አንጻር ሲታይ ማለት ነው። ግን ካለው ተማሪ ከኮምፒተር ሳይንስ እና አይቲ ሪሌትድ ከሆኑ ከሚመረቀው ተማሪዎች አንጻር ስታየው ላይ ስራው ላይ ያለው ላይ ተጽዕኖ ፕሮዳክቶችን ወደ ማርኬት ፖሽ ለማድረግ የሚደረጉ የተለያዩ ኢንተርናሽናል ስታንዳርድ ያላቸውን የቴክኖሎጂ የተገናኙ ፕሮዳክቶች ግን ከኢትዮጵያ የሚወጡት በጣም ሊሚትር ናቸው ካለው ሪሶርስ አንጻር ማለት ነው። ስለዚህ ልክ አሁን እንደዚህ እንደ የማይክሮሶፍት አፕ ፋክተሪ አይነት ወይም ደግሞ ጉግል የተገናኙ የተለያዩ ፕሮግራሞች ከዩኒቨርሲቲ የሚወጣው ስኪል እንዲጨምርና ና ገበያ ላይ ያለውን ስታንዳርድ ያህል የሚያሟሉ ልጆችን፣ ዴቨሎፐሮችን ለማድረግ ይረዳናል ማለት ነው። በጎረቤት ኬንያ እንደ ኢምፔሳና ኡሻሂዲ አይነት ዓለም አቀፍ ደረጃን ጠብቀው የተሰሩ የሶፍትዌር ምርቶች እንዳሉ በምሳሌነት የሚያነሳው ማርቆስ ከእነርሱ ጋር የሚስተካከሉ ከኢትዮጵያ የወጡ ምርቶች እንደሌሉ ያስረዳል። ዋናው ችግሩ ጥራት እንደሆነም ይገልጻል። የእንደዚህ አይነት ተቋማት መከፈት ከብዛት ይልቅ ለጥራት ትኩረት ለመስጠት ያግዛል ይላል። የማርቆስን አባባል የኮምቦልቻው ሰልጣኝ ሰለሞንም በከፊል ይጋረዋል። በየዩኒቨርሲቲዎቹ የሚሰጠው ትምህርት ወደፊት ከዓለም ጋር ሊያወዳድረን ይችላል የሚል እምነት አለው። እርሱና የክፍል ተጋሪዎቹ በማይክሮሶፍት ተቋም ስልጠና መውሰድ ከጀመሩ በኋላ ከዓለም ጋር ለመወዳደር ወደ መንገዱ እየገቡ እንደሆነ ይሰማዋል። ማይክሮሶፍትን የሚያህል ትልቅ ኩባንያ እውቀት ለማጋራት ወደ ኢትዮጵያ መዝለቁ ብቻ ሳይሆን የመረጠውን ቦታ የሚያስመሰግነው እንደሆነ ይናገራል። ቀደም ሲል እንዲህ አይነት ዕድሎች በአዲስ አበባ ዙሪያ መታጠራቸውን የታዘበው ሰለሞን ብዙ ነገሮች መሃል ከተማ ላይ ይቀሩና ወደ ክልል ያሉት ብዙ ነገሮች ይበደላሉ ይላል። ማይክሮሶፍት ለጅማሬው ኮምቦልቻን መርጧል። እነ ጉግል ማረፊያቸው የት እንደሚሆን ወደፊት የሚታይ ይሆናል። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።